ኤስ ቢ ኤስ ሬዲዮ ወቅታዊ ጉዳዮች የፌዴራል መንግሥቱና ሌበር ለልብ ጤና ምርመራ የሚውል በሚሊየን የሚቆጠር ዶላር ለመበጀት ቃል ገብተዋል። ከኤፕሪል አንድ ጀምሮ ለልብ ህመም የተጋለጡ አውስትራሊያውያን በሜዲኬር የሚደጎም የልብ ጤና ምርመራ ማድረግ ይችላሉ። ይህም በጤና ባለሙያዎች ህሳቤ በአስር ሺዎች የሚቆጠር የልብ ድካምን ለመከላከልና በሺዎች የሚቆጠሩ ሕይወቶችን ለመታደግ ያበቃል። በልብና የደም ቧንቧ በሽታ በየ አስራ ሁለት ደቂቃ የአንድ አውስትራሊያዊ ህይወት ሲቀጠፍ በየአምስት ደቂቃዎቹ አንድ አውስትራሊያዊ በድንገተኛ የልብ ድካም ይጠቃል። የአሃዞቹ አሳሳቢነት የፌዴራል መንግሥቱንና የሌበር ፓርቲን አትኩሮት ስቦ የበጀት ባሕረ መዝገባቸው ላይ በሚሊዮን የሚቆጠሩ ዶላሮችን እንዲበጅቱ አነሳስቷል። ሁለቱ ዋነኛ ፓርቲዎች የልብ ጤና ምርመራ ወጪን ለመደጎም ለአምስት ዓመታት የሚውል 170 ሚሊዮን ዶላርስ መድበዋል የተቃዋሚ ቡድን መሪው ቢል ሾርተን የልብ ህመም የአውስትሬልያ ዝምተኛው ገዳይ እንደሆነ ሲያመላክቱ ስለ ልብ ህመም አውቃለሁ አባቴ ገና በሰባ ዓመቱ ለልፈተ ሕይወት የዳረገው በልብ ድካም ነው ይህ አገሪቱ በቀዳሚነት ከምትጋፈጣቸው ጉዳዮች አንዱ ነው ብለዋል የጤና ጥበቃ ሚኒስትር ግሬግ ሃንት በበኩላቸው ለድጎማ የሚውለው ገንዘብ የልብ ህመምን ቀድሞ ለመከላከል እገዛ እንደሚያደርግ ሲናገሩ፣ የልብ ህመምን ወይም የልብ ድካም የሚያስከትላቸውን መዘዞች ከመጋፈጣቸው በፊት ለአደጋው እንደሚዳረጉ ቀደም ብለው ካወቁ ለመከላከል ወይም ለመጠንቀቅ ይበቃሉ፣ በማለት የልብ ምርመራውን ጠቀሜታ አንስተው በሜዲኬር የሚደጎመው የልብ ጤና ምርመራ ከኤፕሪል አንድ የሚጀምር ሲሆን ዕድሜያቸው ከ45 ዓመት በላይ የሆኑ አውስትራሊያውያን የልብ ምርመራ እንዲያደርጉ ይመከራሉ። የአውስትራሊያ ነባር ዜጎችም ዕድሜያቸው ከ35 ዓመት ጀምሮ ያሉቱ እንዲሁ ምርመራውን እንዲወስዱ ይበረታታሉ። በልብ ሕመም ሳቢያ በቀን 51 ህይወቶች የሚቀጠፉ ሲሆን በአመት 40 ሺህ ያህል ሰዎች በልብ ድካም ይጠቃሉ። የልብ ፋውንዴሽን ዋና የሕክምና አማካሪ ፕሮፌሰር ጋሪ ጄኒንግስ በልብ ጤና ምርመራው ሳቢያ ከልብ ድካም ጋር የተያያዙ ሞቶች ቁጥር ሊቀንስ እንደሚችል ያላቸውን ተስፋ ሲገልጡ ባለፉት አስርት ዓመታት መልካም አድርገናል። ከልብ ህመም ጋር በተያያዘ የሚከተሉ ሞቶችን በመቀነስ ከሚጠቀሱት ቀዳሚ አገራት ውስጥ አንዱ ነን። ይሁንና ከቅርብ ዓመታት ወዲህ ግና አሃዙ ረግቶ ነው ያለው። ረግቶ የቆየበትም ሰበብ የሰዎች ለአደጋ የመጋለጡ ሁነት በመለወጡ ነው። በአሁኑ ወቅት ውፋሪያቸው አለቅጥ የጨመረ የስኳር ህመምተኞች፣ የደም ግፊትና የሌሎች አይነት በሽታዎች ህሙማን ቁጥር ጨምሯል። በመሆኑም በርካታ አውስትራሊያውያን ለአደጋው ተጋልጠዋል ብለዋል። የአውስትሬልያ የሕክምና ባለሙያዎች ማኅበር ፕሬዚደንት ዶክተር ቶኒ ባርተን በበኩላቸው ለልብ ጤና መደጎሚያ የሚውለው በጀት ማለፊያ እንደሆነ ጠቅሰው፣ ይሁንና ሐኪሞች ተጨማሪ ጊዜያትን ከህመምተኞቻቸው ጋር እንዲያውሉ ታካይ መዋለ ንዋይ እንደሚያሻ አሳስበዋል። የፌዴራል መንግስቱ በተጨማሪም በተለይም ነባር ዜጎችን ለሞት ለሚያበቃው ሮማቲክ የልብ ህመም ክትባት የሚውል 35 ሚሊዮን ዶላርስ ለሶስት ዓመታት መድቧል። አውስትሬሊያ በልብ ህመም በዓለም በከፍተኛነቱ ከሚጠቀሱት አገራት አንዷ ስትሆን ነባር ዜጎቿ ከሌሎች አውስትራሊያውያን ስልሳ አራት ጊዜያት ያህል ተጠቂ ሲሆኑ ለሞት ተጋላጭነታቸውም ከሌሎች አውስትራሊያውያን ጋር ሲነጻጸር በሀያ ጊዜያት የላቀ ነው። እያደመጡ የነበረው የኤስፔስ አማርኛ ፕሮግራምን ነበር የፕሮግራሙን